የህብረቱ የውጭ ጉዳይ ኃላፊ ወይዘሮ ፌዴሪካ ሞጎሮኒ የሊቢያ ጉዳይ ከስደተኞችም ችግር ባለፈ የህብረቱ ትኩረት መሆኑን በመግለጽ ለዚህም አዲስ ከተሾሙት የመንግስታቱ ድርጅት የሊቢያ ተወካይ ጋር በጋራ እንደሚሰሩ አስታውቀዋል። በሊቢያ ጉዳይ የመንግስታቱ ድርጅት ቁልፍ ሚና ያለው መሆኑን ሲያብራሩም የመንግስታቱ ድርጅት ቁልፍ ሚና እንዳለው እናምናለን። በሊቢያ የፖለቲካ ስምምነት መሰረት ሁሉ አቀፍ የሆነ መፍትሄ ለማምጣት የመንግስታቱ ድርጅት የሽምግልና ሚና ይኖረዋል። በማለትም የአውሮፓ ህብረት ለሊቢያ ችግር የአካባቢና ዓለም አቀፋዊ ጥረቶች መቀናጀትና የዓላማ አንድነትም ሊኖራቸው እንደሚገባ ያምናል ብለዋል። የኮሎኔል ጋዳፊን ከስልጣን መወገር ተከትሎ የፈራረሰችው ሊቢያ እስካሁን ማዕከላዊ መንግስት የሌለባትና የተለያዩ ጦር አበጋዞች እርስ በርሳቸው የሚፋለሙባት የወንጀለኞች መናኸሪያ፣ የስደተኞች መሰቃያ እንደሆነች ነው የሚታመነው። ማዕከላዊ መንግስት ለመመስረት የሚደረገውን ጥረት አንዳንድ የጎረቤትና ሌሎች አገሮች ለተለያዩ የፖለቲካ አንጃዎችና የጦር አበጋዞች የሚሰጡት ድጋፍ አወሳስቦታል ነው የሚባለው። በስደተኞች ጉዳይ ህብረቱ ከሊቢያ ጋር የሚያደርገውን ትብብር በሚመለከት የሊቢያን የደንበር ዘቦች ለማሰልጠንና ለማጠናከር የሚደረገው ጥረት ውጤት እያስገኘ እንደሆነና በዚህም ምክንያት ወደ ሊቢያ የሚገቡት ስደተኞች ቁጥር መቀነሱን ወይዘሮ ሞጎረኒ አክለው አስታውቀዋል። ከመንግስታቱ ድርጅት የስደተኞች ተመልካች ድርጅት ጋር በፈጠሩት የስራ ግንኙነትና ቅንጅት ምክንያትም ድርጅቶቹ በርካታ ስደተኞቹን ሊደርሱ እንደቻሉና እስካሁንም አምስት ሺህ የሚደርሱ ስደተኞችን በፈቃደኝነት ወደ አገራቸው ለመመለስ እንደተቻለ በመግለጫቸው አብራርተዋል። የውጭ ጉዳይ ኃላፊዋ አሁንም የሊቢያን የደንበር ዘቦች ለማሰልጠንና ለማጠናከር የተወሰነ መሆኑን ጠቅሰው በተጨማሪም አሉ የፕላስቲክ ጀልባዎች ለሊቢያ እንዳይሸጡና እንዳይላኩ ወስነናል በማለት ይህም አደገኛ የሰው ማመላለሻ ጀልባዎች በህገ ወጥ የሰው አዘዋዋሪ ነጋዴዎች እጅ እንዳይገቡ ለማድረግ የሚረዳ መሆኑን ገልጸዋል። ይሁን እንጂ አምነስቲ ኢንተርናሽናልን ጨምሮ በርካታ የሰብዓዊ መብት ድርጅቶች የህብረቱ የነፍስ አድን ፕሮግራሞች ውጤታማ እንዳልሆኑና የሊቢያ የደንበር ዘቦችም ራሳቸው በስደተኞች ላይ በደል የሚያደርሱ ናቸው በማለት ህብረቱ ከነዚህ ኃይሎች ጋር የሚያደርገውን ትብብር አውግዘዋል። ዶቼቬሌ የእነዚህን ድርጅቶች ዘገባዎች በመጥቀስ ሚኒስትሮቹ በጉዳዩ ላይ የተወያዩበትና ትኩረት የሰጡት ስለመሆኑ ለውጭ ጉዳይ ኃላፊ ወይዘሮ ሞጎሮኒ ጥያቄ አቅርቦ ነበር። አይኦኤም እና ዩኤንኤችሲአር ከተባሉት የስደተኞች ተመልካች ድርጅቶች ጋር የምንሰራበት ዋናው ምክንያት ይህ ነው። ድርጅቶቹ ስደተኞች ሰብአዊ ባልሆነ ሁኔታ ወደሚገኙባቸው ቦታዎች እንዲዘልቁና እንዲያዩ ያሉበት የኑሮ ሁኔታ እንዲሻሻል ለማድረግ መብታቸውና ህይወታቸውን ለመጠበቅና ለመከላከል እንዲቻል እኔ በግሌ በርካታ ከባርነት የሚስተካከሉ ህይወቶችን የኖሩና በተለይ በሴቶች ላይ የተፈጸሙ ማንም ሊኖርበት ቀርቶ ሊሰማው የሚከብድ ኢሰብአዊ ድርጊት የተፈጸመባቸው ሰዎች ታሪክ ሰምቻለሁ ብለዋል። የውጭ ጉዳይ ኃላፊዋ በመግለጫቸው የሰብአዊ መብት ድርጅቶቹ የጠቀሷቸውና በስደተኞች ላይ የሚደርሱት በደሎችና ስቆቃዎች እንዲወገዱ ለማድረግ ከሊቢያ ባለሥልጣናትና ከስደተኞች ድርጅቶች ጋር እየሰሩ መሆኑን በመግለጽ ሁኔታዎቹ እንደሚሻሻሉ ያላቸውን እምነት አረጋግጠዋል። የሰብዊ መብት ድርጅቶችና የስደተኞች መብት ተከራካሪ ድርጅቶች በበኩላቸው መፍትሄው በመጀመሪያ የስደት ምንጭ የሆኑትን የፖለቲካና ኢኮኖሚያዊ ችግሮችን ማስወገድ፣ ለስደት የተዳረጉትን ደግሞ በሕጋዊና ሰብአዊ መንገድ ማስተናገድ ብቻ ነው በማለት አሁን የተቀየሱት ስልቶችና የተላለፉት ውሳኔዎች ግን በየዕለቱ በበርካታ ስደተኞች ላይ የሚፈጸመውን ስቃይና የህይወት ህልፈት አይቀንሰውም በማለት ነው የሚከራከሩት። ገበያ ንጉሴ ለዶቼ ቬሌ ራዲዮ ብራስልስ።